በሚኖረን ቆይታ ሳምንታዊውን የመንፈስ ሰይፍ የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 0115511199 የውስጥ መስመር 242 ወይም 243 በመደወል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ ወይም ደግሞ በ0931 670027 ላይ አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ እግዚአብሔር ቃል ሕያው ነው የሚሠራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ሆሳዕና ጌታችን ኢየሱስ ክርስቶስ ከስቅላቱ በፊት በነበረው የሳምንቱ የመጀመሪያ ቀን እሁድ፣ ከዚህ በፊት ሲያደርገው ከነበረው እጅግ በተለየ መንገድ ወደ ኢየሩሳሌም እንደ ገባ ቅዱስ ቃሉ ይነግረናል። ከዚህ ቀደም ነገሮችን በምስጢር ያደርግ የነበረ ሲሆን፣ አሁን ግን አስቀድሞ በነቢዩ ዘካርያስ የተነገረውን ትንቢት በመፈጸም በውርንጫይቱ ላይ ተቀምጦ በድል አድራጊነት መሲህነቱን ለሁሉ በሚያበስር አቀራረብ ነበር የመጣው። ይህ ሁኔታ እጅግ የብዙ ሰዎችን ትኩረት በመማረኩ ታላቅ አቀባበል ተደረገለት። ለፋሲካ በዓል አከባበር ከተለያየ ቦታ የመጡ አይሁዳውያን ሁሉ ለኢየሱስ አቀባበል በወጣው ሰልፍ ላይ ለመገኘት ቻሉ። አየሩ ሁሉ በእርሱ ታላላቅ ሥራዎች ዜና ተሞላ። ሕዝቡም ሆሳዕና ለዳዊት ልጅ እያሉ ይጮኹ ነበር ትርጉሙም አሁን አድን የሚል ነው። በዚህ ሰልፍ ላይ የነበሩት ሰዎች ሁሉ ግን ተመሳሳይ ዓላማ አልነበራቸው። አንዳንዶች ምን እየሆነ እንዳለ እንኳን በቅጡ ያልገባቸው ብቻ ብዙ ሰው ስለተሰበሰበ አጀቡ ማርኳቸው የሚያጅቡ ነበሩ። አንዳንዶች የሮማውያን የጭቆና ቀንበር ሥር መሆን የሰለቻቸውና ነፃ ውጪውን መሲሕ ሲጠባበቁ የቆዩ አሁን ያዩት ሁኔታም ያ ተስፋቸው ሊፈጸምላቸው እንደሆነ የሚያመላክት መስሏቸው በደስታ አሁን አድን እያሉ የሚጮኹ ነበሩ። አንዳንዶች መሲሁም ባይሆን ብቻ አንድ ታላቅ ነቢይ ተነስቶ ወደ ኢየሩሳሌም በክብር እየገባ እንደሆነ ያሰቡም ነበሩ። አንዳንዶች በተለይም ከሃይማኖት መምህራን መሪዎች፣ አብዛኞቹ ለኢየሱስ በተደረገው አቀባበል ታላቅ ቅናት አድሮባቸው በተቻላቸው መጠን ሰልፉን ለመረበሽ ህዝቡን ጸጥ ለማሰኘት የሚጥሩ ነበሩ። አንዳንዶች ምናልባትም ጥቂቶች ኢየሱስ ክርስቶስ የእግዚአብሔር ልጅ እውነተኛው መሲህ እንደሆነ ተረድተው የመጣበትን ተልእኮ ለማስፈጸም ዓላማውን እያከናወነ እንደሆነ እየተረዱ ነበሩ። እንግዲህ ይህ ታላቅ ሰልፍና በሰልፉ ላይ የነበሩት የተለያዩ አመለካከቶች ዛሬም ቢሆን ክርስቶስን አጅበን ያለንን የብዙ ክርስቲያኖችን ህይወት እንደ መስታወት የሚያሳይ ነው። ለመሆኑ እኛስ ጌታን እየተከተልን ያለነው በምን አይነት አስተሳሰብና መሰጠት ነው? በባዶ አእምሮ ያለምንም ማገናዘብ የምንከተል ነን? በተሳሳተ አስተሳሰብ ምድራዊ በረከትን ብቻ በመፈለግስ የምንከተል ነን? ወይስ በተመረዘ አስተሳሰብ የእግዚአብሔርን ሕግ በራሳችን ወግና ስርዓት ለውጠን የምንከተል ነን ወይስ የጌታን ትክክለኛ ማንነትና ዓላማ ተረድተን እርሱ በሕይወታችን ታላቁን የማዳን ሥራውን እንዲሠራ በመፍቀድ የምንከተል ነን? ዛሬ ሆሳዕና፣ አሁን አድን፣ የዳዊት ልጅ ሆሳዕና ብለን ስንጮህ እርሱ ከችግራችን ሁሉ ዋና መንስኤ ይኸውም ከኀጢአት እንዲያድነን በሚናፍቅ ልብ ይሁንልን። አባት ሆይ በልጅህ በኢየሱስ ክርስቶስ ስላዘጋጀህልን ድንቅ መዳን እያመሰገንህ ዛሬም በእምነት ወደ እርሱ በመቅረብና እርሱንም በእምነት በመከተል የዚህ ታላቅ ስጦታ ተካፋዮች እንድንሆን በጸጋ ርዳን። አሜን። ቤቴ የጸሎት ቤት ይባላል። ጌታችን ኢየሱስ ክርስቶስ በተሰቀለበት ሳምንት በኢየሩሳሌምና በአካባቢው ያሳለፈው ጊዜ የሕማማት ሳምንት በመባል ይታወቃል። ታዲያ በዚህ ሳምንት የመጀመሪያው ቀን እሁድ፣ ከዚህ ቀደም ሆኖ በማያውቅ መልኩ ወደ ከተማዋ እንደገባ ተመልክተናል። በሚቀጥለው ቀን ደግሞ አሁንም ወደ ኢየሩሳሌም በመመለስ በዚያ በሚገኘው በቤተ መቅደስ ውስጥ የሚከተለውን አስገራሚ ድርጊት ፈጸመ። ድርጊቱም በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 14 እንዲህ ተዘግበዋል። ከዚያም ኢየሱስ ወደ ቤተ መቅደስ ገብቶ በቤተ መቅደስ ውስጥ ይሸጡና ይገዙ የነበሩትን አባረራቸው። የገንዘብ ለዋጮችን ጠረጴዛና የርግብ ሻጮችን መቀመጫ በመገለባበጥ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፤ እናንተ ግን የዘራፊዎች ዋሻ አደረጋችሁት አላቸው። በቤተ መቅደሱም ውስጥ አይነስውሮችና ሽባዎች ወደ እርሱ ቀረቡ፣ እርሱም ፈወሳቸው። ይህንን ክፍል ስናነብ ዛሬስ የእኛ ሁኔታ ምን ይመስላል ብለን ልንጠይቅ ይገባል። አዎ፣ በዚህ ዘመን በኢየሩሳሌም እንደነበረው ያለ ቤተ መቅደስ ከሁሉ አቅጣጫ የምንሄድበት አንድ ቅዱስ ስፍራ የለንም። በተቃራኒው ግን ሁለት ወይንም ሶስት ሆነን በስሙ በተሰበሰብንበት በዚያ ጌታ ከእኛ ጋር ሊሆን ቃል ገብቶልናል ግን ታዲያ ለአምልኮ በምንሰበሰብባቸው ስፍራዎች ተመሳሳይ ችግር እየታየ ይሆን እኛም ዛሬ ቤተ ክርስቲያኖቻችን የጸሎት ቤት መሆናቸው ቀርቶ የዘራፊዎች ዋሻ ሆነው ይሆን ዛሬ በፓስተሮች በቄሶች በካህናት በአገልጋይ ተብዬዎች ተዘረፍን የሚሉ የብዙ ሰዎች ምስክርነትን ስንሰማ በእርግጥም ራሳችንን ቆም ብለን ያለንበትንም ደግሞ ጉባኤ በጥንቃቄ ልንፈትሽ ይገባል። ቤተ ክርስቲያን የጸሎት ቤት እንጂ የምስኪን ምዕመናን ኪስ የሚወልቅበት ጥቂቶች በልጽገው ብዙዎች የሚራቆቱበት ስፍራ ሊሆን ፈጽሞ አይገባም። ዛሬ ጌታችን ኢየሱስ ክርስቶስ ወደ አምልኮ ስፍራዎቻችን ቢመጣ የሚገለባብጣቸው ጠረጴዛዎች ይኖሩ ይሆን ብለን ራሳችንን እንጠይቅ። ሌላው ይህንን የመጽሐፍ ቅዱስ ክፍል ስናነብ ልናስብ የሚገባን የግል ሕይወታችንን ነው። ምክንያቱም በክርስቶስ ኢየሱስ ያመንን ሁላችን በደሙ የተገዛን የእርሱ ቤተ መቅደሶች እንደሆንን ቃሉ ይነግረናል። በአንደኛ ቆሮንቶስ ምዕራፍ ሦስት ቁጥር ስድስት ላይ እንግዲያውስ፣ የእርሱ ቤተ መቅደሶች እንደ መሆናችን መጠን የእኛም ሕይወት የእርሱ ማደሪያ፣ የጸሎት ቤት፣ ሁል ጊዜ ከእርሱ ጋር የተጣበቀ የእሱ መገኘት ያለበት ሊሆን ይገባል። ከዚህ በተቃራኒ በግል ሕይወታችን ገንዘብን በማሳደድ ከእርሱ ጋር ያለን ግንኙነት ወደ ጎን ስንገፋው የሕይወታችን ቤተ መቅደስ በእነዚህ ጠረጴዛዎች ይሞላል። የእግዚአብሔር ማደሪያ መሆናችን ቀርቶ የዘራፊዎች ዋሻ እንሆናለን። ጌታችን በማቴዎስ ወንጌል ምዕራፍ ስድስት ቁጥር 24 ላይ እንዲህ በማለት የተናገረውን በደንብ ልናስተውል ይገባል። አንድ ሰው አለ ሁለት ጌቶችን ማገልገል አይችልም፣ አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። ከዚያ እንደዚህ ብሎ ደመደመ። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም ማለት ነው። እንግዲህ በግልጽ አድርጎ ጌታችን ያስቀመጠው እውነት ቢኖር በግል ሕይወታችን፣ በነዋይ ፍቅር፣ በገንዘብ ፍቅር በምንወሰድበት ጊዜ ጌታን ገፍተን አውጥተን ከመቅደሱ ይልቁንም ሊሰርቅ ሊያርድና ሊያጠፋ የሚመጣውን የዲያብሎስን ጠረጴዛዎች ወደ ነፍሳችን እናስገባለን ማለት ነው። ያን ደግሞ ጌታ ምን ያህል እንደሚጎዳን ሲያሳስበን ይህ ቃል ተጽፎልናል። በመጨረሻ ልናነሳው የሚገባ ነጥብ ደግሞ ጌታችን ኢየሱስ ክርስቶስ በቤተ መቅደስ ውስጥ ይሸጡና ይገዙ የነበሩትን ዘራፊዎች ካባረራቸውና የገንዘብ ለዋጮችን ጠረጴዛና የእርግብ ሻጮችን መቀመጫ ከገለባበጠ በኋላ ቀጥሎ የተናገረውን ጥቅስ ነው። እንዲህ ነበር ያለው። ወይም ዘገባው የሚገልጽልን በቤተ መቅደሱም ውስጥ አይነ ስውሮችና ሽባዎች ወደ እርሱ ቀረቡ፣ እርሱም ፈወሳቸው። ቤተ መቅደሱ በጠረጴዛዎቹና በከብቶቹ እንደዚሁም በዘራፊዎቹ ከመጨናነቁ የተነሳ ትኩረት ሊያገኙ ያልቻሉት ቤተ መቅደሱን በማጽዳት ጌታ ትኩረት እንዲያገኙና ፈውስ እንዲቀበሉ አደረጋቸው። እኛም ቤተ ክርስቲያን እንዲሁም የግል ሕይወታችን ከእነዚህ ነገሮች ሲጸዳ፣ የታወሩ ይበራሉ፣ ሽባዎች እጅ እግራቸው የታሰረ ይፈወሳሉ። እኛም በግላችን መንፈሳዊ ዐይናችን ይበራል፣ የእግዚአብሔርን ክብር እናያለን። መንፈሳዊ እጅና እግራችን የታሰረው ሽባ የሆነው ይፈታል፣ አቅምና ጉልበታችን ከሰማይ የታደሰ ይሆናል። ስለዚህም ዛሬ ጌታ በዚህ ያደረገውን ነገር በማሰብ እንዲህ ብለን ልንጸልይ ይገባል። አባት ሆይ ቤቴ የጸሎት ቤት ይባላል ባልከው መሠረት ቤተ ክርስቲያኖቻችንን እንዲሁም የግል ሕይወታችንን የአንተ ማደሪያ መቅደስ እንዲሆኑልህ፣ ይህ እንዳይሆን ደግሞ ዓላማችንን ያሳቱንን ጠረጴዛዎች እንድትገለባበጥልን እንጸልያለን። አሜን። ተጠንቀቁ፣ ነቅታችሁም ጠብቁ። ጌታችን ኢየሱስ ክርስቶስ በተሰቀለበት ሳምንት መጀመሪያ ቀን ወደ ኢየሩሳሌም በታላቅ አጀብ እንደገባ፣ በሁለተኛው ቀን ደግሞ ቤተ መቅደሱን እንዳጸዳ ተመልክተናል። በመቀጠል በሦስተኛው ቀን እንደገና አሁንም ወደ ቤተ መቅደሱ ተመልሶ በመሄድ በዚያ ለነበሩት እውነትን ለተጠሙ አምላኪዎች የተለያዩ ምሳሌዎችን በመጠቀም ሲያስተምር እናየዋለን። የትምህርቱ ዋና ጭብጥ ደግሞ አለማመንና አመፀኝነት የእግዚአብሔር ሕዝብ ነን የሚሉትን ሰዎች በመጨረሻ ለጥፋት የሚዳርግ እንደሆነ የሚያሳስብ ነበር። ቀኑን ሙሉ ይህንን ሲያስተምር ከዋለ በኋላ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ የቤተ መቅደሱን አስደናቂ አሰራር ሊያሳዩት ሞከሩ። እርሱ ግን ይህን ሁሉ ታያላችሁ? እውነት እላችኋለሁ ድንጋይ በድንጋይ ላይ ተክቦ የምታዩት ሳይፈርስ እንዲህ እንዳለ የሚቀር አንድ ድንጋይ እንኳን አይኖርም አላቸው። ማቴዎስ ወንጌል ምዕራፍ 24 ቁጥር 2። ከዚያም ወደ ደብረዘይት ተራራ አመሩና ደቀ መዛሙርቱ እንዲህ የሚል ጥያቄ ደግሞ ደግመው አቀረቡለት። እስቲ ንገረን የምትለው ሁሉ መቼ ይሆናል የመምጣትህና የዓለም መጨረሻ ምልክትስ ምንድን ነው? መቼም ይሄ ቤተ መቅደስ እንዲህ የሚፈራርሰው የዓለም መጨረሻ ነው ብለው አስበው ነበር ይህን ጥያቄ ያቀረቡለት። ጌታችን ለዚህ ጥያቄያቸው መልስ ለመስጠት በማቴዎስ 24 እና 25 ላይ የተጻፈልንን ሰፋ ያለ ትምህርት አስተማራቸው። እነዚህን ሁለት ምዕራፎች በጥንቃቄ እንድናጠናቸው እያደፋፈርኩ ከዚህ ክፍል ሁለት ዋና ሐሳቦችን ልብ እንድንል አደራላለሁ። አንደኛ ተጠንቀቁ የሚለው መልእክት ነው። ጌታችን ኢየሱስ ዳግም ምጽዓቱን በተመለከተ ሲናገር ብዙ አሳቾች የተሳሳተን መረጃ በመስጠት እንዲያውም የእርሱን ምጽዓት የሚመስል ትርዒት በማሳየት ሊያስቱ እንደሚሰሩ ጌታችን ተናግሯል። እናም ለእንደዚህ አይነት አሳች የሆነ ረቂቅ በሆነ ጥበብ ለሚሰራ ወጥመድ ጥንቃቄ እንደሚያስፈልግ ሲገልጽ ተጠንቀቁ ይለናል። በመቀጠል ደግሞ ጌታችን ምጽዓቱን አስመልክቶ የሰጠን ወሳኝ ትምህርት ማንም ሰውም ሆነ መላእክትም ጭምር እርሱ የሚመጣበትን ጊዜ እንደማያውቁ ነበር የነገረን። ጌታችን የእኛን ሥጋ ለብሶ አምላካዊ ዕውቀቱን በእኛ ውስንነት ውስጥ ገድቦ በነበረበት በዚያ ጊዜ እርሱ እንኳን እንደማያውቀው ያንን ጊዜ ነገራቸው። ይህ እውነታ ሁልጊዜ ጊዜ ንቁና ዝግጁ ሆነን የእርሱን ምጽሐት እንድንጠባበቅ ግድ እንደሚለን በመግለጽ ጌታችን እንዲህ በማለት አሳስብን። እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ነቅታችሁ ጠብቁ። የሰው ልጅም ባላሰባችሁት ሰዓት ይመጣልና እናንተም እንደዚሁ ዝግጁ ሁኑ ይላል በማቴዎስ ወንጌል ምዕራፍ 24 ቁጥር 22 እና 24 ላይ እንግዲህ ተጠንቀቁ አለ ጌታችን ከዛ በመቀጠል ደግሞ ዝግጁ ሁኑ አለ እንዲያውም በመቀጠል በማቴዎስ ምዕራፍ 25 ላይ የተገለጸውን በምንመለከትበት ጊዜ እንዴት አድርገን ተጠንቅቀንና ተዘጋጅተን ልንጠብቅ እንደሚገባ ሲያስረዳ ደግሞ ጌታችን በተለየ መንገድ የተሰጠንን ስጦታዎች በሥራ ላይ በማዋል እንደዚሁም ዘይታችንን ሙሉ አድርገን በመያዝ እሱ በሰጠን እድል ደግሞ መልካም ነገሮችን ሁሉ በማድረግ ፍቅራችን ለእሱ ክብር የተገለጠ እንዲሆን በማድረግ እንድንጠብቅ ነገረን። ታዲያ እኛስ ዛሬ የዚህን ጌታ በክብር መገለጥ ምን ያህል በናፍቆት እንጠባበቃለን? በእርግጥም ጌታችን ያ ቀን ድንገት እንዳይመጣብን ምልክቶቹን ነግሮናል። ከአሳቾች እንድንጠበቅ እንደዚሁም ነቅተንና ዝግጅዎች ሆነን እንድንጠብቅ አሳስቦናል። ጌታ ስለ ተስፋ ቃሉ አይዘገይም፣ ይመጣል። ተዘጋጅተን እንጠብቅ፣ ይመጣል። አባት ሆይ ዕለት ዕለት የልጅህን የኢየሱስ ክርስቶስን በክብር መገለጥ እየናፈቅን ከአሳቾች በመጠንቀቅ ነቅተንና ዝግጆች ሆነን መጠበቅ እንድንችል በጸጋ እርዳን። አሜን። ምን ልትሰጡኝ ትወዳላችሁ? ጌታችን ኢየሱስ ለዓለም ቤዛ ይሆን ዘንድ ሕይወቱን አሳልፎ በሰጠበት ሳምንት ከደቀ መዛሙርቱ አንዱ የሆነው ይሁዳ ታላቅ የክህደት ተግባር በእርሱ ላይ ፈጸመ። ይህ ያስቆሮቱ ይሁዳ ወደ ካህናት አለቆች ሄዶ እንዲህ የሚል ጥያቄ ያቀረበ በማቴዎስ ወንጌል ምዕራፍ 26 ቁጥር 15 ላይ እንዲህ ጥያቄውን እናነባዋለን። እርሱን አሳልፌ ብሰጣችሁ እናንተስ ምን ትሰጡኛላችሁ አላቸው። እነርሱም ሰላሳ ጥሬ ብር ቆጥረው ሰጡት ይላሉ። ለመሆኑ ይሁዳ እንዲህ ያለ እኩይ ተግባር ይፈጽም ዘንድ ያነሳሳው ምን ነበር? ለዚህ ጥያቄ መልስ የሚሆነን ሐሳብ በማቴዎስ ወንጌል ምዕራፍ 26 ላይ ስለ ይሁዳ ጌታን አሳልፎ ለመስጠት መስማማት ከሚናገረው ክፍል ቀደም ብሎ ካለው ክስተት ልናገኝ እንችላለን። በዚያ ስፍራ ፍንጭ የሚሆነን ሐሳብ ተቀምጧል። ይኸውም ጌታችን ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ ማርያም ዋጋው ውድ የሆነ ንጹሕ የናርዶስ ሽቱ አምጥታ በክርስቶስ እግር ስር እንዳፈሰሰች የሚነግረን ታሪክ ነው። ታዲያ ለዚህ ድርጊቷ የተሰጠውን ምላሽ ዮሐንስ ዘርዘር አድርጎ በወንጌሉ ላይ ሲያስረዳን፣ በዮሐንስ ወንጌል ምዕራፍ 12 ከቁጥር 4 እስከ 6 ላይ እንዲህ እናነባለን። ከደቀ መዛሙርቱ አንዱ ኋላ አሳልፎ የሰጠው የአስቆሮቱ ይሁዳ ግን በመቃወም እንዲህ አለ፣ ይህ ሽቱ በ3 በሦስት መቶ ዲናር ተሽጦ ገንዘቡ ለድሆች ለምን አልተሰጠም? ይህንን የተናገረው የገንዘብ ከረጢት ያዥ በመሆኑ ከሚቀመጠው ለራሱ የሚጠቀም ሌባ ስለነበር እንጂ ለድሆች ተቆርቆሮ አልነበረም ይለናል። በእርግጥም የይሁዳ የገንዘብ የሥልጣን የጥቅም ፍቅር በመጨረሻ ጌታውን ለሰላሳ ጥሬ ብር አሳልፈው ለመስጠት ዳረገው። ይህ የይሁዳ ታሪክ ዛሬ እንደመስታወት የብዙዎቻችንን ፈተናና ሽንፈት ቁልጭ አድርጎ የሚያሳይ ነው። ከመቼውም ጊዜ በላይ የምንኖርበት ዘመን የሀብት ጣዖት የሚመለክበትና ብዙዎች ለዚህ ጣዖት የገዛ ቤተሰቦቻችንን ሳይቀር መሥዋዕት አድርገን እያቀረብን ያለንበት ሁኔታ በግልጽ ይስተዋላል። እርግጥ ነው መጽሐፍ ቅዱስ የገንዘብ ፍቅርን እንጂ ገንዘብን የኀጢአት ሁሉ ስር አይለውም። አምላካችን እግዚአብሔር የብርና የወርቅ ሁሉ ባለቤት እንደሆነ ተጽፏል። በመጽሐፍ ቅዱሳችንም ውስጥ በሀብታቸው ብዛት የታወቁ ታላላቅ የእግዚአብሔር ሰዎች ተጠቅሰዋል። ይሁን እንጂ ገንዘባችን ማርያም እንዳመጣችው የናርዶስ ሽቱ ለጌታችን ክብር ለእርሱ ያንን ክብር ለመስጠት መሥዋዕት የምናደርገው እንጂ እንደ ይሁዳ ኢየሱስን መሥዋዕት አድርገን የምናቀርብለት ጌታችን ሊሆን አይገባም። ታዲያ ዕለት ዕለት ለገንዘብ፣ ለሥልጣን፣ ለዝና ያለንን ፍቅር ከጌታችን ፍቅር እንዳይበልጥብን እግዚአብሔር እንዲረዳን አጥብቀን ልንጸልይ ይገባል። እንጸልይ። አባት ሆይ ዓለምና ምኞቷ ሁሉ እንደሚጠፉ በመረዳት የማይጠፋውን ዘላለማዊ ርስት ሊሰጠን ሕይወቱን በሰጠን በልጅ በክርስቶስ ፍቅር ልባችንን እንድታትምልን እንጸልያለን። አሜን። ይህ ሥጋዬ ነው። ይህ ደሜ ነው። ጌታችን ኢየሱስ ክርስቶስ በስቅላቱ ዋዜማ ካከናወናቸው ነገሮች መካከል አንዱና ዋነኛው የፋሲካን ራት ከደቀ መዛሙርቱ ጋር መብላቱ ነበር። ይህ በቂጣ በዓል ወቅት የሚበላው የፋሲካ ራት ጥንት እስራኤላውያን ከግብፅ ባርነት ነፃ የወጡበትን ሌሊት በማሰብ የሚደረግ ሥርዓት ነበር። ታዲያ ጌታችን ኢየሱስ በዚያች ምሽት ለደቀ መዛሙርቱ ይህ የፋሲካ በዓል ሌላ ከፍ ያለ ትርጉም እንዳለው ገለጸላቸው። ይኸውም እግዚአብሔር እስራኤልን ከግብፅ ባርነት ነፃ እንዳወጣ ሁሉ አሁን ደግሞ ዓለምን ሁሉ ከኃጢአት ባርነት ነፃ ሊያወጣና እንደገና መልሶ የራሱ ሕዝብ ሊያደርገን በልጁ በኢየሱስ ክርስቶስ መሥዋዕትነት የሚበረከተውን ታላቅ ዕድል የሚያመለክት እንደሆነ አስተማራቸው። በማቴዎስ ወንጌል ምራፍ ሃያ ስድስትም ላይ ሕብስቱንም ቆርሶ ይላል እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ጽዋውንም አንስቶ ለደቀ መዛሙርቱ በመስጠት ስለ ብዙዎች የኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በከፈለው ድንቅ መሥዋዕትነት ከኀጢአታችን የምንነጻበትን ደግሞም እንደ ገና ከአምላካችን ከእግዚአብሔር ጋር ኅብረታችን ታድሶ የእርሱ ሕዝብ የምንሆንበትን ታላቅ ዕድል ሰጠን። ዛሬ በበደለኝነት ስሜት የምንሰቃይ ከኀጢአታችን የተነሣ በሕሊና ክስ ረፍት ያጣን አፍረትን የተከናነብን ብንኖር፣ ስለ ብዙዎች የኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው በማለት ጌታችን የተናገረውን እናስብ። በርግጥም በአንደኛ ዮሐንስ ምዕራፍ አንድ ቁጥር ሰባት ላይ እንደተጻፈው የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጸናል። በመስቀል ላይ ከፈሰሰው ከጌታችን ከኢየሱስ ክርስቶስ የአዲሱ ኪዳን ደም የተነሣ እንዲህ ተብሎ የተነገረው ተስፋ ፍጻሜን አግኝቷል። በዕብራውያን ምዕራፍ ስምንት ቁጥር 12 ላይ በደላቸውን ይቅርላለሁ ኀጢአታቸውንም ከእንግዲህ አላስብም። እንግዲያውስ ጌታችን እንካችሁ ሲለን እኛ ደግሞ እጃችንን ዘርግተን ልንቀበለው ይገባል እንዲህ በማለት ጥሪ ሲያደርግልን ደግሞ ልንሰማው ይገባል በማቴዎስ ወንጌል ምዕራፍ 6 ከቁጥር 53 እስከ 58 ጌታችን እንዲህ በማለት ጥሪውን ያቀርባል እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ የእውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደ ላከኝ እኔም ከእርሱ የተነሣ በሕይወት እንደምኖር የሚበላኝም እንዲሁ ከእኔ የተነሣ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መናን በሉ ሞቱም። ይህን እንጀራ የሚበላ ግን ለዘላለም ይኖራል። አባት ሆይ በልጅህ በኢየሱስ ክርስቶስ መሥዋዕትነት በደላችንን አስወግደህ ልጆችህ አድርገህ ልትቀበለንና የዘላለምን ሕይወት ልትሰጠን ስላዘጋጀህልን ድንቅ መዳን እያመሰገንህ ዛሬ ለምታቀርብልን ጥሪ በእምነት ምላሽ ለመስጠት ሕይወታችንን ለአንተ እንድናስረክብ እርዳን። እንካችሁ ብሉ ብለህ የምትሰጠንን ስጋህን፣ እንካችሁ ጠጡ ብለህ የምትሰጠንን ደምህን በእምነት ከእኛነታችን ጋር እንድናዋህድ ጸጋ ይብዛልን። አሜን።